The voice of America. የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ የጣና ሐይቅን ከእንቦጭ አረም ለመታደግ የአስር ሚሊዮን ብር ልገሳ በከተማው አስተዳደር ስም አበረከቱ ይላል። ከንቲባው ከባህር ዳር እንዲሁም ከአዲስ አበባ ከተማ ወጣቶች አመራሮች ጋር ትላንት የተወያዩ ሲሆን በንግግራቸውም ጣና ላይ ያለው ችግር የሁላችንም ኢትዮጵያውያን ችግር ነው፣ በጣና ሀይቅ ላይ የተጋረጠውን አስከፊ የእንቦጭ አደጋ ለመታደግ ሁሉም ኢትዮጵያዊ ሊረባረብ ይገባል ብለዋል። ምክትል ከንቲባው አያይዘውም አንድነታችንን የሚጠላው ጠላታችን ብቻ ነው፣ አንድነታችንን የሚጠሉ ኃይሎች ማህበራዊ መገናኛ ላይ መሽገዋል ሲሉም ተችተዋል። አስቴር ምስጋናው ተከታዩን አጠናቅራለች። ከሶስት ቀናት በፊት ነበር ቁጥራቸው ወደ አራት መቶ የሚጠጉ የአዲስ አበባ ከተማ ወጣቶች ወደ ባህር ዳር ከተማ የመጡት። አላማቸው ደግሞ በጣና ሀይቅ ላይ የተከሰተውን የእንቦጭ አረም ማስወገድ ቢሆንም ውስጡ ግን ሌላ ምስጢር ነበረው፤ ፍቅር፣ አንድነት፣ ወንድማማችነትን መገንባት። ይህ ደግሞ በክልሉ ምክር ቤት አዳራሽ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ከፍ ብሎ ተደምጧል። ምክትል ከንቲባው ለእንቦጭ አረም ማስወገጃ የአስር ሚሊዮን ብር በከተማ አስተዳደሩ ስም ካበረከቱ በኋላ የተናገሩት ነገር የሁሉን ተሳታፊ ቀልብ የሳበና በፉጨትና በጭብጨባ የታጀበ ነበር። እንዲህ ሲሉ ጀመሩ ኢንጂነሩ። በአማራና ና በኦሮሞ ህዝብ ላይ ለዘመናት የተዘራውን የጥላቻ ግንብ ለመናድ ከአንድ ዓመት በፊት ጣና ኬኛ ብለን ተነሳን። አንድነትና ፍቅርን ለመስበክ ሀ ብለን ጀመርናሉ። እኛ ነው አባቶቻችን ከዘመናት በፊት ያስቀመጡትን ሐውልት የአንድነት ሐውልት የኢትዮጵያዊነት ሐውልት እሱን ልናጽና ጣናን ኬኛ ብለ ወጣቶች ሲመጡ ጣናን ብቻ አልነበረም ያዳኑ። እምቦጭም ብቻ አይደለም የለቀሉት። በአማራና በኦሮሞ ሕዝብ መካከል የነበሩን ቁሸው እንደ ሕዝብ አይለወር እንደ ሕዝብ አይለወር በአንዳንድ ሰዎች ምክንያት ይህን ታላላቅ ህዝብ ግንኙነት በሚጠላ ሰዎች ምክንያት የተፈጠረውን ቁርሾው ንቅለውን ነው የተመለሱት። ቀጠሉ። ኢንጂነሩ ኢትዮጵያዊነት ሱስ ነው ብለው የሰበኩት አቶ ለማ መገርሳ እዚህ አዳራሽ ውስጥ እንደሆነ አስታውሳለሁ ካሉ በኋላ እኔም ኢትዮጵያዊነትን እሰብካለሁ። ያ ሱስ ነው። ሁላችንን እንዳልተኛ እንዳንቀመጥ ዲም ዞር ያደረገ ስለዚህ ዛሬ ስንገናኝ ያንን አደራ እንደ ስንቅ ይዘን ወደፊት ለመራመር መነሻችን ባህር ዳር ይሆን ቅዱ ኢትዮጵያን እናዳርሳታለን። ከዛም አልፈው አባቶቻችን በራሳቸው ደም የገነቧትን አፍሪካ ተሻገርናታል። የኢትዮጵያ የአፍሪካ፣ የሁላችን ከተማ ዋና ከተማ የሆነችው አዲስ አበባ ኢትዮጵያን ማየት የሚፈልግ ሰው ካለ አዲስ አበባ ይል። ይሄ ውብ የአምላክ እጅ ስራ የሆነ ከተማ፣ የኢትዮጵያውያን መኖሪያ የሆነ ከተማ፣ ማንም እንደፈለገው እንደ ራሱ አዝቤዛ ሊጫወት ሊያሾረው ስለማይችል፣ የኢንጂነሩም አጠቃለያ የሆነው ንግግር ደግሞ በማህበራዊ ሚዲያ ውስጥ ራሳቸውን መሽገው አንድነታችንን ለመናድ ለሚጥሩ ኃይሎች ወጣቶች እጅ መስጠት የለባቸውም የሚል መልእክት በማስተላለፍ ነበር። የፖለቲካ ቁማሩን በሚገባ ልናቅ ይገባላል። በዩኒቨርሲቲዎች ያለው አሁን ወንድምን ከወንድም ጋር የሚያጣላ በመሀል ግን የፖለቲካ ትርፍ ለማግኘት አሁን መጀመር ነው ልክ የፖለቲካ ንግዱን ትርፋማ እንዳይሆን ገበያውን ማጥበቅ ብንችል ደግሞ ማጥፋት ገበያው ሶሻል ሚዲያ ላይ ያለ እኛ ተባብር ገበያውን ተርፋማ እንዳይሆን ካላደረግን ወንድምን ከወንድም ጋር ለማጣላት የተዘጋጁ የኢትዮጵያ ጠላቶች ይላል። ይሄንን የማንክዶ ሀቅ ከውስጥም ከውጭ ባህር ዳር ልጆች፣ የአዲስ አበባ ልጆች፣ የኢትዮጵያ ወጣቶች በዚህ ነገር ላይ ልንነቃ ይገባል። አንድነታችንን እንጠብቃለን። ኢትዮጵያዊነታችንን እንጠብቃለን። የምንጠብቀው እኛ ወጣቶች ነው። የአማራ ዲሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ ጽፈት ቤት ኃላፊ አቶ ምግባሩ ከበደ የጥላቻ እንቦጭ እየተነቀለ የመለያየት ግንብ እየፈረሰ አንድነታችን እየጠነከረ ይሄዳል በማለት ለተደረገላቸው ድጋፍ አመስግነዋል። ከውይይቱ በኋላ ያነጋገርናቸው አንዳንድ ወጣቶች የሰጡት አስተያየት ከምክትል ከንቲባው ታከለ ኡማ መልእክት፣ ብዙ ቁም ነገር ማስቀረት እንደቻሉ ይናገራሉ። ስሜ ይድረጋቸው፣ አሸናፊያችን ነው ይባላል። ከንቲባችን ኢንጂነር ታከለ ኡማ ከተናገሩት ነገሮች ላይ ስሜት የሚነኩ ብዙ ነገሮች ተናግረዋል። አዲስ አበባችን የሁሉም ኢትዮጵያዊ መኖሪያ ነች። አዲስ አበባ ላይ ሁሉም ኢትዮጵያዊ መጥቶ ሁሉም ኢትዮጵያዊ በአንድነት የሚኖርባት ከተማ እንደመሆኗ መጠን የሁሉም ኢትዮጵያ ላይ ያሉ ወጣቶችን እኛ የአዲስ አበባ ወጣቶች አንድ ላይ በመምከርና በመመካከል ትልቋን ኢትዮጵያ መፍጠር እንዳለብን መልእክት አስተላልፈውልናል ና ከዚህ በፊትም ብዙ ያስተላልፉልን መልእክት አለ። ክቡር ከንቲባችንን በዚህ አጋጣሚ ላመሰግናቸው እወዳለሁ፣ ይህንን ጠንካራ መልእክት ስላስተላለፉልን። በምክትል ከንቲባ ታከለ ኡማ የሚመራው ልዑክ ከአዴፓ አመራሮችና ከባህር ዳር ከተማ ወጣቶች የማስታወሻ ስጦታዎች የተበረከተላቸው ሲሆን የሶስት ቀናት ቆይታቸውን አጠናቀው ዛሬ ተመልሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።